The voice of a man. ዶናልድ ትራምፕ የዩናይት ስቴትስ አርባ አምስተኛ ፕሬዚዳንት ሆነው ከተመረጡ ስድስት ወራት ሆነ። ትራምፕ ለፕሬዚዳንትነት የተመረጡት በአሜሪካ ታሪክ ከፍተኛ ክፍፍል ወይም መከፋፈል ከታየባቸው የምርጫ ሂደቶች አንዱ በሆነው ይታወቃል። ትራምፕ የተወዳደሩትም የፖለቲካ ትርምስ በመፍጠር ዘዴ ነው ይላል። ይሁንና እስካሁን ባለው ጊዜ በፕሬዚዳንትነት አቢይ ሊባል የሚችል ስራ ሲያከናውኑ አልታየም። በቀድሞ የፕሬዚዳንት ባራክ ኦባማ አስተዳደር ወቅት ለስምንት ዓመታት ያህል የዋይት ሀውስ አስተዳደርን ተቆጣጥረው የቆዩት ዲሞክራቶች በበኩላቸው አዲሱ ሚናቸው ምን እንደሚሆን እያሰላሰሉ ነው። የአሜሪካ ድምፅ ራዲዮ ብሔራዊ ዘጋቢ ጅም መሎን ያጠናቀረውን ዘገባ ዝርዝር አዳነሽ ፍሳይ ይዛ አቅርባለች። ፕሬዚደንት ዶናልድ ትራምፕና የህግ መምሪያው ምክር ቤት አባላት የሆኑት ሪፑብሊካውያን በፕሬዚዳንት ኦባማ አስተዳደር ወቅት የሀገሪቱ ህግ ሆኖ የነበረውን የጤና ዋስትናን ለመሻር ውሳኔ ካሳለፉ በኋላ በዋይት ሀውስ ቤተ መንግስት ተሰባስበው ደስታቸውን ገልጸዋል። ውሳኔው በህግ መምሪያው ምክር ቤት የሚገጥመው ነገር የማያስተማምን ቢሆንም እስካሁን ባለው ጊዜ ብዙም ያልተሳካላቸው ፕሬዚደንት ደስታቸውን ገልጸዋል። ከተለየ የስራ ዓለም መጥቼ ፖለቲከኛ የሆንኩበት ጊዜ አጭር እንደመሆኑ መጠን እንዴት ነው ስራዬ? ጥሩ እየሰራ ሆኖ አይደል? ፕሬዚደንት ነኝ ሄይ፣ ፕሬዚደንት ነኝ። ለማመን ትችላላችሁ አይደል? በከፍተኛው ፍርድ ቤት ወግ አጥባቂ ዳኛ ለመሾም በገቡት ቃል መሰረት ተሳክቶላቸዋል። የግብር አከፋፈል ለውጥ ለማድረግ የመንግስት ወጪ ምደባንና የጤና ጥበቃ ለውጥን በሚመለከት ግን መሰናክሎች መደቀናቸው አልቀረም። ዶናልድ ትራምፕ ፕሬዚደንት ሆነው በማሸነፋቸው መኩራራቱን እስካሁን የቀጠሉበት ቢሆንም የእሳቸው ፕሬዚደንት መሆን የሰፊው ህዝብና የዲሞክራቶች ምክር ቤት አባላት ተቃውሞ ጭሯል። ዲሞክራቶች በትራምፕ አስተዳደር የጤና ዋስትና እቅድ መሠረት ብዙ አሜሪካውያን የጤና ዋስትና አያገኙም ይላሉ። ለሕግ መወሰኛው ምክር ቤት የዲሞክራቶች መሪ ናንሲ ፔሎሲ ሪፑብሊካውያን በመጪው ዓመት በሚካሄደው የመካከለኛ ጊዜ ምርጫ የፖለቲካ ዋጋ ይከፍላሉ ብለዋል። ሰምዩሰ ፊክስ tattooed አንዳንዶቻችሁ፣ ምንም አይደለም በሕግ መወሰኛው ምክር ቤት ያስተካክሉታል ትላላችሁ። ይሁን እንጂ እያንዳንዱ የዚህ የጤና እቅድ አንቀጽ በየግንባራችሁ ላይ እንደ ንቅሳት ሆኖ ይቀራል። በዚህ ላይ በጨለማ ሳይቀር ታበራላችሁ። ትራምፕ ስልጣን ላይ የወጡት በፖለቲካ ስር የሰደደውን አካል አናጋለሁ የሚል ቃል በመግባት ነው። ይሁንና በተግባር ላይ ማዋሉ እንደከበዳቸው ጆን ሁዳክ የተባሉ በብሩኪንግስ ተቋም የሚሰሩ ተንታኝ ገልጸዋል። መመረጥና ማስተዳደር ሁለት የተለያዩ ነገሮች ናቸው። በአሜሪካ ታሪክ ያነሰ የመንግሥታዊ ሥራ ልምድ ያላቸው ፕሬዝደንት ሥልጣን ሲይዙ፣ በፌዴራላዊ አስተዳደር፣ በፌዴራል ፖሊስና በፌዴራል ሕግ ማውጣት ልምድ በሌላቸው ሰዎች ራሳቸውን ከበቡ። ይህ ራሱ ለፕሬዝደንት ትራምፕ በጣም ከባድ ችግር ይፈጥራል። ትራምፕ ባለፈው ዓመት የምርጫ ውድድር ያካሄዱ በነበረበት ወቅት ስምምነት መድረስ ላይ ባላቸው ችሎታ ሲኩራሩ ነበረ። በብሩኪንግስ ተቋም የሚሰሩት ተንታኝ ዊሊያም ጋልስተን ታዲያ አሁን በተግባር የሚፈተኑበት ጊዜ ነው ይላሉ። በመጨረሻው ትንታኔ የትራምፕ የማሸነፍ ፍላጎት ሌሎቹን የውስጥ ስሜቶቻቸውን ሳያሸንፍ አልቀረም። ትራምፕ በነጋዴነት ሥራቸው ስለ ሁሉም ነገር በራሳቸው መንገድ መሄድ ለምደዋል። አሁን ግን ትልቅ የፕሬዝዳንትነት ሥልጣን ቢኖራቸውም እንኳን ፖለቲካ ምን ያህል ከባድ እንደሆነ እየተረዱ ነው። የፖለቲካ ለውጥ ለማምጣት ቃል ለገቡት ትራምፕ ሳይቀር ቀላል አለመሆኑን መረዳታቸው አልቀረም።